ስፖርት በሳምንቱ መጨረሻ ለአፍሪካ ዋንጫ ማጣሪያ ከተደረጉ ውድድሮች መካከል የኢትዮጵያ ብሔራዊ ቡድን አዋሳ ላይ ውድ ጤና ቀንቶታል። የጀርመን ብሔራዊ ቡድንም በዓለም ዋንጫ ማጣሪያ ቀዳሚ ጨዋታው ድልን አስመዝግቦ ተመልሷል። በሪዮ ኦሎምፒክ ከመቼውም ጊዜ ይበልጥ ከፍተኛ ውጤት ያስመዘግበው የኬንያ ኦሎምፒክ ቡድን ከሪዮ መልስ ውዝግብ ላይ መገኘቱ የሚሉትና ሌሎችም ዓለም አቀፋዊ ትኩስ ስፖርታዊ ዜናዎች በዛሬው የሰኞ ምሽት ሳምንታዊ የስፖርት ዘገባችን ላይ ተካተዋል። ከዝግጅቱ ጋር ሃይማኖት ጥሩ ጥሩነ አብራችሁን ቆዩ። በጋቦን አስተናጋጅነት በመጪው ዓመት በሚከናወነው የ2017 የአፍሪካ ዋንጫ የማጣሪያ ጨዋታዎች በሳምንቱ መጨረሻ በተለያዩ የአፍሪካ መዲናዎች ተከናውነዋል። በአዲሱ የአዋሳ ዓለም አቀፍ ስታዲየም የሲሸልስ ብሔራዊ ቡድንን ያስተናገደው የኢትዮጵያ ብሔራዊ ቡድን ዋሊያዎች ተጋጣሚያቸውን ሁለት ለአንድ በሆነ ውጤት አሸንፈዋል። ምንም እንኳን ሲሸልሶች ጎል በማስቆጠሩ ቀዳሚነቱን ቢወስዱም ጌታነህ ከበደ ለዋሊያዎቹ አቻ ያደረገችውን ቀዳሚ ጎል ከመረብ ሲያገናኝ፣ ግቧም ለጌታነህ በአፍሪካ ዋንጫ ማጣሪያ ግጥሚያዎች ያስቆጠራት ስድስተኛ ጎሉ ሁናም ተመዝግባለች። ከረፍት መልስ ለኢትዮጵያ የተሰጣትን ቅጣት ምት ሳላዲን ሰይድ በመምታት ኢትዮጵያን አሸናፊነት ያበቃችውን ሁለተኛ ጎል አስቆጥሯል። የቅዳሜውን የጨዋታ ውጤት ተከትሎም ኢትዮጵያ ከምድቧ ስምንት ነጥብ በመያዝ አልጄሪያን ተከትላ በሁለተኝነት ደረጃ ተቀምጣለች። ሲሸልስና ሌሶቶም በአራትና በሶስት ነጥብ በመያዝ የሶስተኛና የአራተኛ ደረጃነትን ይዘው ይገኛሉ። ኢትዮጵያ በቀጥታ ወደ ጋቦን ለማቅናትም ቀጣዩን ጨዋታ ማሸነፍ ግድ ይላታል። ከዚሁ ጋር በተያያዘም በሌሎች የአፍሪካ መዲናዎች ከተከናወኑት የማጣሪያ ግጥሚያዎች መካከልም ካሜሮን ጋምቢያን፣ ሴኔጋል ናሚቢያን ሁለት ለዜሮ በሆነ ውጤት ሲያሸንፉ አይቤሪኮስ ከሰራሊዮን ጋና ከሩዋንዳ አንድ ለአንድ በሆነ አቻ ውጤት ተለያይተዋል። ለ2018ቱ የዓለም ዋንጫ የምድብ ማጣሪያ ግጥሚያዎች በትላንትናው ዕለትም የተለያዩ የማጣሪያ ጨዋታዎች ተከናውነዋል። ወደ ኦስሎ ያቀናው የ2014 የብራዚሉ የዓለም ዋንጫ ሻምፒዮን የጀርመን ብሔራዊ ቡድንም ተጋጣሚው የነበረውን የኖርዌይ ብሔራዊ ቡድንን በገዛ ሜዳውና ደጋፊው ፊት አሸንፎት ተመልሷል። ቶማስ ሙለር በነገሰበትና የተቀናጀ የቡድን ስራ በታየበት የትላንቱ ጨዋታ በአስራ አምስተኛው ደቂቃ ላይ ቶማስ ሙለር ቀዳሚውን ጎል አስመዝግቧል። ወጣቱ ጆሹዋ ኪሚችም ላስቆጥራት ሁለተኛ ጎል ሙለር አስተዋጽኦ አድርጓል። ከረፍት መልስ በ በስልሳኛው ደቂቃ ላይ ቶማስ ሙለር ሶስተኛ ግቡንም አስቆጥረዋል። በዚሁ 3 ለ0 በሆነ ውጤት የጀርመን ብሔራዊ ቡድን የመጀመሪያ የዓለም ዋንጫ የማጣሪያ ግስጋሴውን በድል ጀምረዋል። ሌላዋ ከሜዳ ውጪ ውጤት የቀናት ደግሞ ወደ ስሎቫኪያ አቅንቶ የነበረው የእንግሊዝ ብሔራዊ ቡድን ነው። አዲሱ የብሔራዊ ቡድኑ አሰልጣኝ ሳም አላርዳይስ በአስር ተጫዋቾች ተከላክሎ የተጫወተው የስሎቫኪያ ቡድን ትላንት ምሽቱን ፈትኗቸው እንደነበረም እንዲህ ተናግረዋል። በጣም አስጨናቂ ነበር፣ እስከ መጨረሻው ግን በመጨረሻም የሚገባንን አግኝተናል። በመጨረሻው ደቂቃም አሸንፈናል። ከ27 ዓለም አቀፍ ጨዋታዎች በኋላ ለመጀመሪያ ጊዜ እንግሊዝን በዘጠነኛው ደቂቃ ላይ አሸናፊ እንድትሆን ያደረጋውን ኳስ ያስቆጠረው አዳም ለላና የረጅም ጊዜ ቅዱ መሳካቱንም ከጨዋታው በኋላ እንዲህ ብሏል። ከረጅም ጊዜ በኋላ የመጣ ነው። ይህን ጎል ለማስገባት ራሴን ግፊት ውስጥ ከትቻ አለሁኝ። የጊዜ ጉዳይ እንደሚሆን ግን አውቅ ነበር። እንደማሰበው ቡድናችን አንድነት ነበረው። በጣም የተዋጣለት ጨዋታ ነው ያደረግነው ዛሬ ማታ። ስለዚህም ለአዲሱ አሰልጣኛችን ዋጋ የሚያሰጠው ይሆናል። ባለፉት 12 ዓመታት የጨዋታ ቆይታው 121 ጊዜ ባለም አቀፍ ውድድሮች ላይ አገሩ ጀርመንን ወክሎ ተሰልፏል። 24 ጎሎችንም ከመረብ ሲያሳርፍ ለቀድሞ ክለቡ ለባየር ሙኒክ ደግሞ 68 ጎሎችን አስቆጥሯል። አድናቂዎቹና ደጋፊዎቹ ባስቲ ወይም ሽቫይኒ ሲሉ በቁልምጫ ይጠሩታል። የቀድሞ የባየር ሙኒክና የጀርመን ብሔራዊ ቡድን ቁልፍ የአማካኝ ተጫዋች ባስቲያን ሽቫይን ሽታይገር በቃ ከዚህ በኋላ በጀርመን ብሔራዊ ቡድን ውስጥ በሰባት ቁጥር ማሊያው ዳግመኛ ላናየው ባለፈው ሳምንት ነበር በንባ በታጀበው ፊቱ ልዩ ስሜትን በሚነካው ሁናቴ በክብር ለብሔራዊ ቡድኑ የመጨረሻ ጨዋታው በሆነው ጀርመን ከፊንላንድ ጋር ባደረገችው ጨዋታ ላይ በክብር የተሰናበተው ሰላሳ ሺህ ደጋፊዎቹ ፊት በምስጋናና በጭብጨባ በዜማ በታገዘው ሽኝቱ ላይ እምባውን መቅታት ያልቻለው ሽቫይንስታይገር ለደጋፊዎቹ እንዲህ ነበር ያለው። በጣም አመሰግናለሁ ዛሬ እዚህ ለተገኛችሁ። ይህ ለኔ በጣም ትልቅ ነገር ነው። ለናንተና ለጀርመን መጫወቴ ትልቅ ክብር ነው። አመሰግናለሁ። ለቡድኑና ከቡድኑ ጀርባ ላሉት ሁሉም ድጋፍ ይገባችኋል። ለሁሉም ለጀርመን እግር ኳስ ፌዴሬሽንና ለአሰልጣኙ፣ እንዲሁም ለቡድኑ ለወደፊት መልካም እድልን እመኛለሁ። አመሰግናለሁ። በዕለቱ የወዳጅነት ጨዋታ የጀርመን ብሔራዊ ቡድን ፊንላንድን ሁለት ለዜሮ በሆነ ውጤት ሲያሸንፍ ሽቫንስታይገር 66 ደቂቃዎች ያህል ተሰልፎ ተጫውቷል። የእሱን ቦታም ወጣቱ ዩሊያን ቫይግል የተባለው ተጫዋች ተክቶት ተሰልፏል። የዓለም ዋንጫን ጨምሮ በርካታ ድሎችን ከብሔራዊ ቡድኑና ከቀድሞ ክለቡ ባየር ሙኒክ ጋር የተቀናጀው ባስቲያን ሽቫይንስታይገር ላለፉት ሁለት ዓመታትም ብሔራዊ ቡድኑን በአምበልነትም መርተዋል። አሁን ግን በረኛው ማኑዌል ኑዌር አምበልነቱን ተረክቧል። ሙስናና በህጋዊ መንገድ ያልተገኘን ገንዘብ ህጋዊ ለማድረግ መሞከር የስፖርቱን ዓለም እየተፈታተነው ያለው ጉዳይ ከሆነ ሰነባብተዋል። ታላላቅ የስፖርት ተቋማት ባለስልጣናትም ከዚሁ ጋር በተያያዘ ከስልጣናቸው ከመሰናበትና እንዲሁም በፖሊስ ምርመራ ስር ቢገኙም አሁንም ችግሩ መፍትሄ ያገኘ አይመስልም። ከዚሁ ጋር በተያያዘም ከሪዮ ኦሎምፒክ መልስ የኬንያ ኦሎምፒክ ልዑካን ቡድን አባላት ብልሹ አሰራሮችና ከሙስና ጋር በተያያዘ ውዝግብ ውስጥ እየታመሱ ይገኛሉ። ባለፈው ቅዳሜ የናይሮቢ ፖሊስ በኬንያ ኦሎምፒክ ኮሚቴ ጽህፈት ቤት ባደረገው ብርበራ ለኦሎምፒክ ቡድኑ ተዘጋጅተው የነበሩ በርካታ አዳዲስ የደንብ ትጥቆችንና እሽጎችን አግኝቷል። በናይክ ስፖርት ትጥቅ አምራች ኩባንያ ለኬንያ የኦሎምፒክ ተሳታፊ አትሌቶች በኦሎምፒክ መክፈቻ እለት እንዲለብሱ ተዘጋጅተው የነበሩት እነዚሁ የስፖርት ትጥቆች ለአትሌቶቹ በአግባቡ ሳይታደሉ የኬንያ ኦሎምፒክ ተሳታፊዎች የተዘብራረቀ ትጥቅ አድርገው በመክፈቻው መታየታቸው ግራ ያጋባቸው የኬንያ መገናኛ ብዙኃን ጉዳዩን አንስተው ሲዘግቡም ቆይተዋል። ታዲያ ለአትሌቶቹ ያልታደለው እነዚሁ ትጥቆች በአንዳንድ የስፖርቱ ባለስልጣናት ተሰርቀው ለተለያዩ ግለሰቦች መሸጣቸውም ተነግሯል። በዚሁ ጉዳይ ላይ ምርመራ የጀመረው የኬንያ ፖሊስም ከዚሁ ጋር በተያያዘ የተወሰኑ የስፖርቱ ኃላፊዎችን በቁጥጥር ስር አውሎ ምርመራ መጀመሩም ተሰምተዋል። ከዚሁ ከስፖርቱ የሙስና ቅሌት ሳንወጣም የቀድሞ የጀርመን ታዋቂ ተጫዋችና አሰልጣኝ ፍራንስ ቤከንባወር በወንጀል ተጠርጥሮ በምርመራ ላይ መገኘቱም ሰሞኑን ተነግሯል። ጀርመን አስተናግዳው በነበረው የ2006ቱ የዓለም ዋንጫ የአስተናጋጅነት ሰነድ ጋር በተያዘ በወቅቱ ሙስና ሳይኖርበት እንዳልቀረ በመጠርጠር የስዊዝ አቃቢ ህግ ምርመራ መጀመሩም ታውቋል። ከስዊዝ የወጣው ዝርዝር መግለጫ ይፋ እንዳደረገው የ2006ቱ የዓለም ዋንጫ አዘጋጅ ኮሚቴ ፕሬዚዳንቱ ነው ሲሆን ያገለገለው ፍራንስ ቤከንባወር በወቅቱ በማጭበርበር በጉቦና አግባብ ባልሆኑ አስተዳደራዊ ጉዳዮች እርምጃ ጋር በተያዘ ለተባሉ ጥፋቶች ነው ተጠያቂ የተደረገው። ከዚሁ ጋር በተያዘም ሌሎች ሶስት የቀድሞ የጀርመን እግር ኳስ ፌዴሬሽን ኃላፊዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑም ተጠቁሟል። በመጨረሻም በጣሊያን ግራንድ ፕሪ የፎርሙላ አንድ የመኪና አሽቅድድም ጀርመናዊው ኒኮ ሮስበርግ አሸናፊ ሆኗል። ኒኮ የትላንት ድሉን ተከትሎም እስካሁን ሻምፒዮናውን በነጥብ ሲመራ የነበረውን ብሪታናዊው ከሉዊስ ሃምልተን ጋር የነበረው የነጥብ ልዩነት እንዲጠባ አድርጓል። ሉዊስ ሃምልተን ውድድሩም የሁለተኛ ደረጃን በመያዝ ሲያጠናቅቅ በ250 ነጥብ አሁንም መሪነቱን እንደያዘ ሲሆን፣ ኒኮ በ248 ነጥብ እየተከተለ ይገኛል። ሌላው ጀርመናዊ ተወዳዳሪ ሰባስቲያን ቤትል በሶስተኝነት ደረጃን አግኝቷል። ቀጣዩ የግራን ፕሪ ውድድርም ከሁለት ሳምንት በኋላ በሲንጋፖር የሚካሄድ ይሆናል። የተከበራችሁ አድማጮቻችን፣ ለዛሬ ያልናቸው ስፖርታዊ ዘገባዎች እነዚሁ ነበሩ። ስለተከታተላችሁ እናመሰግናለን። መልካም ጊዜ